ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ነበር። በወጣትነት ዘመናቸው በሕክምና ስራ ከዚያም በመምህርነት አገልግለዋል። ዩርጋጨፊ ጤና ጣቢያ ያን ጊዜ ጌዶ አውራጃ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው። እዛ አካባቢ አንድ ዓመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን መቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ። አቶ በቀለ ገርባ ከማህበረሰብ አገልግሎት ወደ ፖለቲካ እንዴት እንደገቡ በጋቢና ተሳፍረው ያጫውቱናል። ተከታዩ ዘገባ ደግሞ በዚህ ሳምንት በአዲስ አበባ አመታዊ የጉማ የፊልም ሽልማት በብሔራዊ ቲያትር ተካሂዷል። ልናገር፣ ዘሪቱ ከበደ ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ አባላት አስታወቀች። በአፍሪካ ቀንድ ጉብኝት በማድረግ የሚገኙት አራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አምባሳደሮችን በአዲስ አበባ ተቀብለው ያነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ ወይዘሮ ሂሩት ዘመነ ጥቅስ የኤርትራ መንግስት ቀደም ሲል ካለው ባህሪ ለውጥ ባላመጣበት ሁኔታ ማዕቀቡን የማለሳለስ ጉዳይ በአካባቢው ተጽዕኖ ይኖረዋል ሲሉ መናገራቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ለኢትዮጵያ ዜና አገልግሎት ተናግረዋል። ይህንን ቃላቸውንም ለአሜሪካ ድምፅ ሬዲዮ አረጋግጠዋል። የኤርትራ መንግስት ከዘጠኝ ዓመታት በፊት የተጣለው የዓለሙ ድርጅት ማዕቀብ ሕጋዊም ሆነ ምክንያታዊ ማረጋገጫ የለውም ሲል በተደጋጋሚ ማዕቀቡ እንዲነሳ ሲጠይቅ ቆይቷል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ ለሰባ ሁለተኛው የተባበሩት መንግስታት ድርጅት ዋና ጉባኤ ባሰሙት ንግግር ማዕቀቡ ጥቅስ ሚዛናዊነትና ፍትህ የጎደለው በመሆኑ እንዲ ሊነሳ የሚገባው አሁንም በሀገራቸው ላይ መቀጠሉ ደግሞ ፋይዳ የሌለው ውሳኔ መሆኑን አስረድተዋል። የተባበሩት መንግስታት ድርጅት በሶማሊያና በኤርትራ ላይ የጣለው ማዕቀብ የጦር መሳሪያ፣ በኮሚቴው የተጠቀሱ ግለሰቦች ላይ ጉዞና ትራንዚት እንደዚሁም የንብረት ማንቀሳቀስ እገዳዎችን ያካትታል። ከአንድ ሳምንት በላይ ለሆነ ጊዜ ተቃውሞ ሲካሄድ ከቆየ በኋላ የኢትዮጵያ የማዕድን ሚኒስትር አደገኛ ኬሚካሎችን እየለቀቀ ነው የተባለውን በሀገሪቱ ደቡብ ክፍል የሚገኘውን የወርቅ ማዕድን ትላንት ለማገድ ወስኗል። ኩባንያው የታገደው ህዝቡ በጠየቀው መሰረት ነው ሲሉ የኢትዮጵያ የማዕድን የፔትሮሊየም እና የተፈጥሮ ጋዝ ሚኒስቴር ቃል አቀባይ ባቻ ፋጂ ትላንት ማታ በመንግስት ሚዲያ ተናግረዋል። እርምጃው በአጽሮት ሚድሮክ የተባለው የሙሐመድ የዓለም አቀፍ ልማት ጥናትና ድርጅት ኩባንያዎች ቢያንስ በጊዜያዊ መልክ ስራውን እንዲያቆም ያደርጋል። የወርቅ ማዕድኑ ኩባንያ በሚገኘው በሻኪሶ ከተማና ለገደንቢ ወንዝ አጠገብ መሆኑንም ተገልጿል። በሚድሮክ አሰራር ላይ ነጻ ምርመራ ተካሂዶ ባለድርሻዎች ሁሉ በምርመራ ውጤት ከተስማሙ ስራው ሊቀጥል እንደሚችል ቃል አቀባይ ባቻ ፋጂ ገልጸዋል። የማዕድኑ ኩባንያ ባለቤት ቢሊዮነሩ ሙሐመድ ሁሴን አልአለሙዲ ሲሆኑ እንደ አውሮፓውያን አቆጣጠር ከ1990ዎቹ ዓመታት አንስቶ ይህ ድርጅት ሲሰራ ቆይቷል። በኬንያ ስምጥ ሸለቆ መሬት ትናንት የአንድ ግድብ ውሃ ሞልቶ በመፍሰሱ ቢያንስ 47 ሰዎች ሞተዋል። ከግድቡ የፈሰሰው ጎርፍ ብዙ ቤቶችንና የንግድ መደብሮችን ጠራርጎ ወስዷል። ግድቡ ያለው ከናይሮቢ ሰሜን ምስራቅ 150 ኪሎ ሜትር እርቆ በሚገኝ ቦታ ላይ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የሚነጋገሩበት ቦታ ሲንጋፖር፣ ቀኑ ደግሞ እንደ አውሮፓውያን አቆጣጠር ሰኔ አስራ ሁለት ቀን መሆኑን አስታውቀዋል። ሁለታችንም ለዓለም ሰላም ልዩ ጊዜ እናደርገዋለን የሚል መልእክት በትዊተር አስተላልፈዋል። ትራምፕ ይህን ያሉት ከሰሜን ኮሪያ እስር ቤት የተለቀቁትን አሜሪካውያንን ከተቀበሉ በኋላ ነው። ቀዳሚዋ እመቤት ሚላኒያ ትራምፕ ጋር ሆነው የተፈቱት አሜሪካውያንን ለአጭር ጊዜ አነጋግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ በሚገኘው ስቱዲዮችን ተገኝተው ነበር። በወጣትነት ዘመናቸው በሕክምና ስራ ከዚያም በመምህርነት አገልግለዋል። ከማህበረሰብ ግልጋሎት እስከ ፖለቲካ ተሳትፎ ያላቸውን ጉዞ ከጽዮን ግርማ ጋር ባደረጉት ቃለ ምልልስ አብራርተዋል። ቀድሞ እንግዲህ በ1970ዎቹ አካባቢ ነበረ። ይሄ ረጅም ጊዜ ነው። ዘጠነኛ ክፍል እንደጨረስ ወደ አስረኛ ክፍል እንደገባው የጤና ረዳትነት እድል አግኝቼ በአንድ አመት ያህል ከሰለጠንኩ በኋላ ወደ ደቡብ ክልል ተመድቤ በእጣ ነው። ያን ጊዜ በእጣ ደርሱኝ፣ እርጋጨፍ ጨፍ የጤና ጣቢያ። ያን ጊዜ ጌዶ አውራጃ፣ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው። እዛ አካባቢ አንድ አመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን የመቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ። ከዛ በኋላ እንግዲህ ተምሬ ወደ ዩኒቨርሲቲ ተቀላቀልኩ ማለት ነው። ስለዚህ ለአንድ አመትም ቢሆን ማህበረሰቡን አገልግለዋል። የት ነበር ግን የሚማሩት? የት ነው የተወለዱት? የት ነበረ የሚማሩት? አዎ፣ ትውልዴ ምዕራብ ወለጋ ቦጂ ድርመጅ የሚባል ወረዳ ውስጥ ነው እና የተማርኩት ግንቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። ከዛ በኋላ ባህር ዳር መምህራን ኮሌጅ ተምሬ ያለሁ። ከዛ አዲስ አበባ ዩኒቨርሲቲ ተምሬ ያለሁ። ሁለተኛ ዲግሪ የሚወሰድኩት አዲስ አበባ ዩኒቨርሲቲ ነው። በኋላ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰርቻለሁ። ከዛ አዳማ መምህራን ኮሌጅ ሰርቼ አስራ ዘጠኝ ዘጠና ሰባት ከዛ አስራ ዘጠኝ ያህል ሰዎች እንድንባረር ተደረገ። በግል አንድ ሁለት አመት ሌሎች ኮሌጆች ከሰራው በኋላ አዲስ አበባ ዩኒቨርሲቲ የተቀላቀልኩ አሁንም እንግዲህ እስካሁን ድረስ ያለሁት እዚያ ነው አጋጣሚ የሆነ አሁን ከስር ከተፈታውም በኋላ ተመልሼ ወደ ስራዬ እንድመለስ የሪንስቴት አድርገውኛል። አሁንም የአዲስ አበባ ዩኒቨርሲቲ መምህር ነኝ። ወደ ፖለቲካው እንዴት ነው የተሳቡት? ምናልባት መባረሮ መገፋቶ ይሆን? እንደሱም አይደለም። ምክንያቱም ፖለቲካ እኔ ብዙም ሁሉ ሰው ሊሳተፍበት ሁሉ ሰው የሚሰራው ስራ ነው ብዬ አላስብም። ለዛ የሚፈጠሩ ሰዎች አሉ። እኔ የተፈጠርኩት ምናልባት ለመምህርነት ነው የሚል እምነት ነው የነበረኝ ስለ ዚህ ወደ ፖለቲካ መቀላቀል ፈልግ ያላውቅም። ነገር ግን አንዳንድ ጊዜ እንዲስተካከሉ የምፈልጋቸው ነገሮች ነገር ግን በየት በኩል ባደርግ ይሄን ነገር ማድረግ እችላለሁ ብዬ በማስብበት ጊዜ የአንድ ፖለቲካ ድርጅት አባል መሆን አለብኝ ብዬ እያሰላሰልኩ ሳለሁ ጥሪ ተደረገልኝና፣ ያን ጊዜ ከኦሮሞ ዲሞክራሲያዊ ንቅናቄ ኦፌዴን የሚባለው ጥሪ ሲደረግልኝ እዛ ተቀላቀልኩ። ከዛ በኋላ ብዙም ሳልሰራ ወደ አመራር መጣሁ። ብዙም ሳልሰራ እንደገና ወደ ምርጫ ውስጥ ገባሁ፣ ተወዳደርኩ። በእርግጥ አሸንፍ የነበረ ተሸነፍክ ተባልኩና ያም ትንሽ ልህ ውስጥ ከቶኛል። ወደ ፖለቲካው ኢንኤርነስት ገባው ማለት ነው። ከዛ ወደ እስር ቤት ነው የገባሁት። በእርግጥ ብዙ ሳልሰራ አጋጣሚዎች ብዙም አልፈቀዱልኝም አገር ውስጥ ሆኜ እንድሰራ። በእስር ቤት ነው አብዛኛውን ጊዜ ያሳለፍኩት። ፖለቲካ የእስር ቤቱን ወደኋላ እንመጣበታለን። እዚሁ የመጀመሪያ ህይወቶ ላይ እንቆይና እንግዲህ መምህርነት በጣም ትልቅ ሙያ ነው። ማነጽ አንድን ዜጋ ማነጽ ነው እና ሶም ደግሞ ሲታዩ በርግጥ የመምህርነት ዘመኑን አላየሁም ግን ጥሩ መምህር የነበሩ ይመስለኛል። እና አሁን ከዛ በኋላ ሲንቀሳቀሱ እንደሆነ ያነጽኳቸውን ያስተማርኳቸው እዚህ ቦታ ላይ ደርሰዋል ብለው የሚያስቧቸው ወይም እንደዚህ አይነት ተማሪዎች አግኝተው ያውቃሉ ወይ? በዚህ የፖለቲካ ሂደት ውስጥ የሚታወሱ ተማሪዎች ያገኙታሉ እርሱ ያስተማሯቸው። ፖለቲካ ውስጥ ብዙም ያገኘሁት ስለመኖሩ ብዙ ትዝ አይለኝም ነገር ግን በእጅግ በጣም ብዙ በር በርካታ በሆኑ ትልቅ ስራዎች ላይ የተሰማሩ ተማሪዎች ያሉ። አንድ ጊዜ አዳማ መምራን ኮሌጅ ሳለሁ ቅዳሜና እሁድ አሰላ እናስተምር ነበርና አሰላ ለአስተምር ሄጄ እዛ ባረፍኩበት ሆቴል ሌሊት ድንገተኛ ህመም አጋጠመኝና ወደ አሰላ ሆስፒታል ሄድኩኝ። አሰላ ሆስፒታል ሲሄድ ከዛ ናይት ዲውቲ ላይ የነበረው የኔ ተማሪ ነበርና ደስ አለኝ እሱም ጥሩ አድርጎ አስተናገደኝ ጥሩ አድርጎ ህክምና አደረገልኝ በሄድኩበት ቦታዎች ሁሉ ወደዚህ ወደ ዩናይትድ ስቴትስ እንኳን ስመጣ ማለት ነው ሁሉም ቦታዎች በጣም ትልልቅ ደረጃ ላይ የደረሱ አንቱ የተባሉ አሁን ከኔ ጋራ ዩኒቨርሲቲ ያስተማሩ ያሉ አልፈውም አሁን ፒኤችዲ ከኔ አልፈው ማለት ነው አሶሴት ፕሮፌሰር ላይ የደረሱ ልጆች ሁሉ አሉ። እና ያ ያ ነገር በጣም ደስ ይለኛል፣ ያበረታታኛል። የኔም ድካም የኔም የስራ ውጤት እዛ ውስጥ እንዳለና አንድ አስተዋጽኦ ያበረከትኩ አድርጌ ራሴን እወስዳለሁ። በጣም በጣም ደስተኛ ነኝ። ስለዚህ ገና ከተማሪነቶት ከህክምና ሙያ ወደ መምህርነት ሲመጡ አስተዋጽኦ እያበረከቱ ነው እዚህ የደረሱት የሚለውን ማሳያ ይሆናል። ወደ ቤተሰቦ ልመልሶ፣ ስንት ልጆች አሉት? የትዳር ሁኔታዎት እንዴት ነው? አግብቻለው ጥሩ ባለቤት አለችኝ፣ ሀሳቤን የምትጋራ በሁሉም ነገር የምትደግፈኝ፣ በዚህ በነዚህ በተለየ በዚህ በመከራ ጊዜያት በእስር ጊዜያት ውስጥ ከአዳማ አዲስ አበባ ጋር እየተመላለሰች በየቀኑ የምትጠይቀኝ፣ ምግብ የምታቀርብልኝ፣ የምፈልገውን ነገር ሁሉ ከኋላ ሆና የምትደግፈኝ፣ ትግሌን የምትደግፍ ባለቤት አለችኝ። ልጆቼ አራት ናቸው። ሁለቱ አሁን ዩኒቨርሲቲ ጨርሰዋል። ሁለቱ ዩኒቨርሲቲ እየተማሩ ናቸው። የመጀመሪያ ሴት ልጅ ቦንቱ ትባላለች። ብዙ ሰው በሚዲያ ያውቃታል። በጣም ታጋይ ነች። እኔ ያለሁበትን ሁኔታ ለሚዲያ ታሳውቃለች። እኔ ያለሁበትን ችግር ሲገጥመኝ በጣም ቀድማ ትደርሳለች። በጣም ደፋር፣ የማትፈራ፣ በጣም ደንበኛ ታጋይ ነች ማለት ይችላለሁ። ለነጻነት ያላት ክብር፣ ለነጻነት ዋጋ ለመክፈል ያላት ፍላጎት እጅግ በጣም ከፍተኛ ነው። የስራዋን እንኳን ትታ የተሰማራችበትን ሁሉ ስራ ትታ ነው እኔን ሁለት አመት ሙሉ ስትንከባከበ የነበረው። አሁን እኔ ከተፈታው በኋላ ነው ወደ መደበኛ ስራዋ እንኳን የተመለሰችው። እና ሌሎቹም ልጆች እንደዚሁ ትግሌን ይደግፋሉ። ተማሪዎች ናቸው ሁለቱ አሁን ዩኒቨርሲቲ ላይ ያሉ እና እግዚአብሔር ረድቶኛል። ጥሩ ቤተሰብ አለኝ፣ በቂ ቤተሰብ አለኝ። ወንድሞቼም በጣም ብዙ ናቸው፣ አገር ውስጥም ውጭም ያሉ አሉ። እነሱም በሙሉ የትግሌ ደጋፊዎች ናቸው፣ በሁሉ ነገር ያበረታቱኛል። ስለዚህ በእውነት እግዚአብሔር በብዙ መንገድ የባረከኝ ሰው ነኝ ማለት ይችላሉ። ቦንቱ በቀለ እንግዲህ እኛ የምናውቃታለን። እርስዎ እስር ቤት በነበሩ ጊዜ የተለያዩ ስለ እርስዎ መረጃዎችን ስትሰጠን የነበረች ናት። በተለይ እስር ቤት ውስጥ የመብት ጥሰቶች ተከሰቱ ብላ ስታምን እንዲሁ ለእኛ ትሰጠናለች። ብዙ ጊዜ ልጆች በወላጆቻቸው በሚደርስ በደል ወይም ይደርሳል ብለው በሚያምኑ ጊዜ ቁጡ ይሆናሉ ወይም ቂም ይቋጥራሉ። እንደው ልጆቹን መጠየቅ ተገቢ ነው። በእርግጥ ግን ልጆቹን ወክለው ልጆቹ አሁን እንዴት ነው? ቂም ቋጥረዋል? ተቆጥተዋል? ወይስ በምን ሁኔታ ላይ ናቸው? በእርሶ ላይ በደረሰ በደል በእስር ቆይተዋል፣ ሁለት ጊዜ ለአምስት አመት ያህል ና ያው ትግል መሆኑን ነው የሚያምኑት ትግል ደግሞ ዋጋ እንደሚያስከፍል ከመጀመሪያውኑ አውቀው ነው የገቡት። የመጀመሪያ ዕለት ወደዚህ ፓርቲ ስቀላቀል ሁሉንም ሰብስቤ አናግሬያቸዋለሁ። ወደ ፖለቲካ መግባቴ ነው ምን ታስባላችሁ ብዬ ስጠይቃቸው በሙሉ ነው የደገፉኝ። ስለዚህ ብዙ ችግር እንዳለ ይረዳሉ። እኔ የእኔን ሀሳብ ሙሉ በሙሉ ነው የሚጋሩት። እኔ በ በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈላጊ ነው ብዬ አላምንም። ስለዚህ በእምነትም ደግሞ እምነታችን የሚያስተምረን ይቅርታን ነው፣ ለበደሉት ይቅር በሉ ነው። ቤተሰቦች በጣም ዲፕሊ ሪሊጀስ ናቸው። ስለዚህ በዚህ ነገር ያምናሉ። በቀለም ሚባል ነገር ወይንም ደግሞ ከላይ እንዲ አድርጎናል ብሎ አንድም ጊዜ አያስቡም። እኔም አላስብም አስቤም አላውቅም። በግለሰብ ደረጃ የበደለኝም አንድም ሰው ደግሞ የለም። ይሄ ስርዓት ነው። ስርዓቱ ደግሞ መቀየር ያለበት በትግል ነው ብዬ ነው የማም ነው። ስለዚህ እንዲህ አይነት አስተሳሰብ በቤተሰብም በእኔም ውስጥ ምሬት የለም። ደስ ብሎኝ ነው የታገልኩት። ደስ ብሎኝ ነው የታሰርኩት ስ በጣም ደስ ብሎኝ ነው። ዛሬም ደስ ብሎኝ ነው የምኖረው። ከላይ በደለኝ ብዬ አንድ ደቂቃ፣ እውነት ነው የምናገረው፣ አንድ ደቂቃ አስቤ አላውቅም። ማንም የበደለኝ ሰው የለም። ስለዚህ በማንም ላይ ቂም የለኝም። ደስ ብሎኝ ነው ትግሉን የታገልኩት እና የኔን ቪዥን ደግሞ እነሱ ሼር ያደርጋሉ። በዚህም ደስተኛ ነኝ ከልብ ከመነጨ ከአቶ በቀለ ገርባ ጋር ጽዮን ያደረገችው ቆይታ ከምሽቱ ሶስት ሰዓት ላይ በሚኖረን ዝግጅትና እሁድ ዕለት ይቀርባል። በሳምንቱ መጨረሻ ፌስቡክ አት ቪኦኤ አማሪክ ላይ ስለሚቀርብ እንድትከታተሉ ከወዲሁ እንጋብዛለን። የሚገኙት ጋቢና ቪኦኤ ነው። የዘሪቱን ሙዚቃ ነበር ስናስደምጣችሁ የነበረው። አዎ ዘሪቱ፣ እንደዚሁም ሌሎች ፊልም ተዋናዮች፣ እንደዚሁም የፊልም ሰሪዎች ማክሰኞ ምሽት በተደረገው ዓመታዊ የጉማ የፊልም ሽልማት በብሔራዊ ቲያትር ተሸልመዋል። እና በዘንድሮ የጉማ የሽልማት ምሽት ለውድድር ከተመዘገቡት አርባ አንድ ፊልሞች መካከል ሀያ ሁለት ናቸው ለእጩነት የቀረቡት። ከነዛ እጩዎች ነው እንግዲህ አስራ ስድስቱ ተሸላሚ ለመሆን የበቁት። ከዚህ ውስጥ ደግሞ ማን ተሸላሚ ሆኗል? በሙዚቃው የምናውቃት ማለት ናት፣ ዘሪቱ ዘሪቱ ናት። ልናገኛት ብዙ ደጋግመን ሞክረናል፣ አላገኘናትም። ግን ለብቻዋ እንግዲህ የሙዚቃ ህይወትና የፊልም ህይወት ምን ይመስላል የሚለውን ይዘናት እንመጣለን። መልካም መስታወት እንግዲህ የጉማ ፊልም ሽልማት አዘጋጆችና ጥቂት ተሸላሚዎችን ይዛለች። ለአምስተኛ ጊዜ የተዘጋጀው አመታዊው ጉማ የፊልም ሽልማት ኢትዮጵያውያን የፊልም ባለሙያዎችን እውቅና ሰጥቷል። አበረታቷል የጉማ መስራችና አዘጋጅ ዮናስ ብርሃነ መዋ በግሉ በርካታ ወጥ ፊልሞችን ለተመልካች አድርሷል ስለ ዘንድሮ የጉማ ሽልማት ዝግጅት አብራርቶልናል የእጩነት ዘርፍ ብዛታችን አስራ ዘጠኝ ነው አስራ ዘጠኝ ውስጥ አንዱ የህይወት ዘመን ተሸላሚ የሚለው ለውድድር የሚቀርብ ሳይሆን እንዲሁ እኛ መርጠን የምንሸልምበት ሲሆን አስራ ስምንቱ ግን የውድድር ናቸው በዚህ አመት ላይ ፓዛ እግዜር ድልድይ ማያ አጼ ማንዴላ የመሳሰሉ ፊልሞች ተወዳዳሪ ሆነዋል። ታዛ በስድስት አሸናፊ ሲሆን ኤግዚር ድልድይ ደግሞ በአራት አሸናፊ ሆኗል። ሌሎቹ አንድ ሁለት ዋንጫዎች አሸናፊ ሆነ ተጠናቋል ማለት ነው። የህይወት ዘመን ተሸላሚውስ ማን ሆነ? የዘንድሮ የዘንድሮው ጋሽ ውሸት ወርቅ አለማው ተሸላሚ ሆነዋል። እሳቸውም የዚህ በአርባና ሀምሳ ዓመት ውስጥ የፊልም የማስታወቂያ ፊልም ስንል የዶኩመንታሪ ፊልምንም ጨምሮ እና ከሞሽን ፒክቸር ጋር በተያያዘ ትልቅ አስተዋጽኦ እና የረጅም ጊዜ አመት ስራ ያላቸው ናቸው ስለዚህ ያንን አስመልክቶ ለእሳቸው የዚህ አመት ሽልማት ይገባዋል ተብሎ ወደ እሳቸው ተሸልሟል ማለት ነው እንግዲህ መቼም የመረጣ ዘርፎች አሏችሁ ለእጩነት ስታቀርቡ ምን ምን አይነት ዘርፎች ነበር የነበሯችሁ በዘንድሮ በዚህ አመት አንድ አዲስ ካታጎሪ የአጭር ፊልም የሚል ካታጎሪ አስገብተናል ስለዚህ ያሉን ካታጎሪዎችን ለምሳሌ ለማንሳት ምርጥ ፊልም አለ ምርጥ ዳይሬክተር አለ ምርጥ ዋና ተዋናኝ፣ ምርጥ ሴት ተዋናኝ፣ ሲኒማቶግራፊ፣ ኤዲቲንግ፣ ሜካፕ፣ ሙዚቃ፣ ሳውንድ ስኮር፣ ረዳት ተዋናይ እና ተዋናይት፣ ተስፋ የተጣለበት ተዋናይ እና ተዋናይት እያለ አስራ ስምንት ፐርስ ና ስ መጨረሻ የህይወት ዘመን ተሸላሚው ይሆናል ማለት ነው። አጭር ፊልም ጋ ደግሞ የተማሪ አጭር ፊልም የሚል ተጨማሪ ካታጎሪ አለ። በትምህርት ቤት ብቻ ላሉ ተማሪዎች እድል ለመስጠት ማለት ነው። ከዚህ ቀደም የነበሩ ዳኞች አይደሉም አይደል? በየአመቱ የምታደርጉት ለዳኝነት የተቀመጡበት ዋነኛ ችሎታቸው ምን ይመስላል? እሱን እንድትነግረኝ ፈልጌ ነበር። ዳኞች ባለፈው አመት የሚዳኙ የዛሬ አራት አመት የሚዳኙ ሊዳኙ ይችላሉ። እዛ ላይ ገደባ አንጥልም። ነገር ግን በየአመቱ ወደ ዳኝነቱ ሰፊውን የዳኝነት ቦታ የሚይዙት የዛኑ አመት የተወዳደሩ ፊልሞች ላይ ወይም አዳዲስ ዳኞች ላይ ያተኩራል የሚበዛው የድሮም ቢኖሩ ማለት ነው። ዋናው ነገር በኢትዮጵያ በሎካል ፊልም ፕሮዳክሽን እንቅስቃሴ ላይ ስራ የሰሩ መሆናቸው የመጀመሪያው መስፈርት ነው። አንድም ፊልም ይስሩ፣ አስርም ፊልም ይስሩ እኩል እድል ኖሯቸው እንዲሰሩት እንፈልጋለን። ልክ እንደዚሁ በዚህ አይነት ስታንዳርድ ለሚቀጥለው ደግሞ አምስት አመት እንጓዛለን ማለት አይደለም። የዳኛ የመምረጫ መስፈርታችን ምን ምን ነጥቦች ታይተው ጀጅ መደረግ አለባቸው የሚል ማኑዋሎች አሉ ያዘጋጀነው፣ አሉት ካታጎሪዎች በሙሉ ስለዚህ አምስቱን አመት በዛ መንገድ ሄደናል። አሁን ደግሞ ከዚህ አመት በኋላ ለሚቀጥለው አምስት አመት ደግሞ የተሻሻለና ሞር ጠንከሬ ያለ ዳኛንም የመምረጫ እጮችንም የመምረጫ አሸናፊዎችን የመምረጫ ሪኳይርመንት እየጠነከረ ይሄዳል። በ2009 ዓ.ም ለእይታ የቀረበው ታዛ የተሰኘው ፊልም በዘንድሮው የጉማ የፊልም ሽልማት በስድስት ዘርፍ ተሸላሚ ሆኗል። የፊልሙ አዘጋጅና ደራሲ ቅድስት ይልማ በአሳለፍነው ዓመት መባ በተሰኘው ፊልሟ በርካታ ሽልማቶችን አግኝታ ነበር። ሰጥና ዳሬት ሚሊዮን ነው። በትወና ዘሪቱ ከበደ፣ አማኔላ ካሙ፣ ያፊ ኩይኖ፣ ፍቅርተ ደስታለኝና ሌሎችም ወጣትና አንጋፋዎች ላይ ተሳትፈውበታል። ተስፋዬ እንድማገኝ በአርት ዳሬክት ዳሬክት እንደተሳተፈበታል። አክስራፍ የታቸው፣ እሱም ተሸላሚ ነው። አመት አሸናፊ ነው። ሲኒማቶግራፊው ከመሳይ ማሞ ጋር አብሮ ሰርተዋል። እንዲሁም ነው ሌላ ያልጠቀስኳቸው ባለሙያዎች አሉ። ታሪኩ ምን ላይ ነው የሚያጠነጥነው ታዛ? አስራዘጠኝ ሰማንያ ሁለት ላይ ወደ ኋላ ተመልሰን የሰራ ነው በደርግ ያለው ያኔ ኩባ በተማሩ ተማሪዎች ላይ ና ከኢትዮጵያ ማህበረሰብ ጋር የነበረውን የባህል ግጭት የሚያመለክት ና በወቅቱ የነበረውን ፖለቲካዊ ችግሮች ላይ የሚያዘነጥን ፊልም ነው። ስድስት ሽልማቶችን በምርጥ የወንድ ተዋናይ፣ በምርጥ የሴት ተዋናይ፣ በሲኒማቶግራፊ ሌላስ አንድ ሁለት ሶስቱን ጠርቼ እሺ፣ ምርጥ ታሪክ፣ ምርጥ ፊልም፣ ምርጥ በጣም ደስ ይላል። እንኳን ደስ አለሽ። እንግዲህ በቀጣይ ምን እንጠብቅ? እንግዲህ በቀጣይ አሁን በእግዚአብሔር ስት እየሰራ ነው ያላ ያለነው ስራ አለን። አሁንም ስራ ላይ ላይ፣ እንግዲህ የተቻለ ነው ነው እንሰራለን። ምክንያቱም በጣም ሙያውን እንወደዋለን። ወደ ነው ነው የምንሰራው ማለት ከዚህ ሙያ ውጭ ራሱ የምንኖር አይመስለንም። በምርጥ ተዋናይነት አማኑኤል ነው ያሸነፈውና ባለቤትሽ ነው ማለት የምትፈልጊው ነገር ካለ እድሉን ልስጥሽ። አማን ከአክሲንጉበል በተጨማሪ ፕሮዲሰር ጭምር ነው የታዛ ፕሮዲሰር ነው ከያቴ ቴኖጋነ ፕሮዲሰር ያደረጉት ከምነግርሽ በላይ ለፍተውበታል። በጣም ሁለቱም በጣም ለፍተውበታል። በጣም ከባድ ስራ ነው ምክንያቱም አንደኛ ዘመን ተሻግሮ ነው የሰርማ ነው ተመልሰን አሁን ካለንበት ዘመን ተመልሰን የሰራ ነው እንደዛ ስለሆነ በጣም ወጭም የነበረው ፊልም ነው። ከባድም ስራ ነበር እና በጣም ለሱ የፈተናው ወቅቱ ነበረ። ፕሮዲስ እያለው ብመተወን በጣም ይከብዳል። እና የእውነት በጣም ይገባዋል። በጣም ብዙ ጥንቀት ነበረው። ሲጎናውን በጣም ተወሶታ ለዳይሬክተር የምፈልገውን ነገር አምስልኛል። በጣም ለሱ ደስ ብሎኛል። ለሱ በሱ ልማት ነው ብዬ ነው ማስበው እና እንኳን ደስ አለኝ እሺ እንኳን አብራችሁ ደስ አላችሁ ሁለታችሁም። በአሁኑ ጊዜ መቼም የፊልም ተመልካች ወረደ እየተባለ ነው የምንሰማው እና እንደዚህ ወጥ ፊልም ላይ በየሲኒማ ቤቶቹ የሚወጡትን ፊልሞች የሚመለከተው የህዝብ ቁጥር ምን ያህል ነው? የፊልም ተመልካች ወርዳል ስለዚህ ያው ሁላችንም ተጠያቂዎች ነን። ሁላችንም ተጠያቂዎች ነን ስንል ከመንግስት ጀምሮ ሲኒማ ቤቶች ባለሙያውን ስለማይሰጠውም እንደ ሙያም ስለማይታሰብ ነው። እና በጣም የሚገርመው እኛ ሀገር ላይ አሁን የሚሰማኝ ስሜት ፊልም ከፍ ብሎ ወጥቶ እየወረደ እየወረደ እንደመጣ ነው የሚሰማኝ። የሚሰሩ ፊልሞችን ጥራታቸው ልክ እንደዛ ያ ማለት ምንድን ነው እንደ ቀረጥ እንከፍልበታለን፣ ገቢና አስገባለን፣ ግን ለምን መንግስት እንደማይረዳው ዘርፉን አላውቅም። ይሄ በጣም ቢሻሻል ኦዲየንሶችን እየጨመሩ ባለ ጥሩ ፊልም የመስራት አቅም አለው ብዬ አምናለን እና በቀጣይነትም በጣም ዘርፉን ማበረታታት እንዳለበት باره ته باره ته سره تاسو ته لیږو بیا څو واړو በዘንድሮ የጉማ ሽልማት በሲኒማቶግራፊ ዘርፍ ተሸላሚው ብስራት ጌታቸው ከዚህ ቀደም ሳራ ይፈለጋል፣ ፍቅርና ዳንስ፣ የሰዓት ቀለበት፣ ሂሮሺማ እና በርካታ ሌሎችም ፊልሞች ላይ ብቃቱን አስመስክሯል። ባሳለፍነው ዓመት መባ በተሰኘው ፊልም በሲኒማቶግራፊ ሽልማትን አግኝቷል። ዘንድሮም ታዛ የተሰኘው ፊልም ላይ ባሳየው የፊልም ጥበብ ብቃት ተሸላሚ ለመሆን በቅቷል። ዞሮ ዞሮ ሽልማቱ ባለሙያውን ያሳድጋል ያበረታታል የሰራ ሰው ሪኮግኒሽን ያገኛል እንደማለት ነው። ከዛ ሌሎች ስራዎች እን እንድታገኝ እድሎች ይከፍታል። ማንኛውም አክተር ሲያሸንፍ እንደ አክተር ትልቅ እድሎች ያገኛል በዚህ በውድድሩ እና ለእኛም በቃ ብዙ ስራ ይከፍታል። ለእኛም ጉልበት የሆነናል። ዞሮ ዞሮ ትልቁ ነገር እሱ ነው። በጠቅላላው ፊልም አሁን በኢትዮጵያ ያለበት ሁኔታ እንዴት ነው? አሁን በአሁኑ ሰዓት ፊልም ከባድ ከባድ ፈተና ላይ ነው ያለው የእውነት ዛሬ እንደዚህ እዚህ ደረጃ ይድረስ እንሻለን ምናምን እንጂ አስጊ ነገሮችም አሉበት። ፕሮዲውስ አድርጎ ማትረፍ ከባድ ነው በፊልም ኢቭን እንኳን በደንብ ለማሳየት ማሳየት አሁን በጣም ከባድ ደረጃ ነው ያሉ ሲኒማ ቤቶቹም ጋር እንደገና ደግሞ የፊልሞቹን ጥራት ያደጉም ቢኖሩ የዛን ያክል ደግሞ ጥሩ ያልሆኑ ፊልሞች አሉ። እነሱ ደግሞ ያው የሚጎትቱ ናቸው የፊልሙን ኢንዱስትሪ ግን ይህንን ፊልም እንኳን ስንሰራ ለማንም ጥሩ ክፍያ አልተከፈለም። ግን በቃ ዛሬ ተሸልመንበት ምናምን ተደስተንበታል። ዞሮ ዞሮ መሸለም የሰራሽውን የሰራሽውን ስራ ውጤቱ ማየት ነው። ለእኔ የሚታየኝ በዛ ነው። ግን ፊልም ኢንዱስትሪው አስጊ ደረጃ ላይ ነው ያለው ለእኔ በእኔ እይታ ማለት ነው። ራስ ወዳድ ያልሆናችሁ፣ ለሌሎች የምትኖሩ፣ ለትውልድ የምታስቡ፣ በኢትዮጵያ ተስፋ ያልቆረጣችሁ ለሚረከባት ዜጋ ማንነት ጥራት ለምትደክሙ ጥቂቶች ግን ውዶች ወታደሮች ለእናንተ ለመሰ 谢你。 ዛሬው ፕሮግራማችን በዚህ ተጠናቋል። ጉማ ላይ ያሸነፋችሁ ወይም ተሸላሚ የሆናችሁ በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤ ወይም በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳችሁ ያመሸነውን መስታወት አድራጋው ና ሄኖክ ሰማግዜርነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ሞክቢል ያበሮ ነው። ከሱሌ ታራዋሌ ከታላቁ ሱሌ ጋር በመሆን ነው የምንሰናበተው። መልካም ምሽት Radio sagali americati